በኦሮሚያ ክልል ምዕራብ ጉጂ ዞን በተለያዩ ወረዳዎች በኦሮሞ እና በጌዲዮ ተወላጆች መካከል በተፈጠረ ግጭት ከሁለቱም ወገን ብዙ ሰዎች መሞታቸውንና በሺዎች የሚቆጠሩ ከቀያቸው ተፈናቅለው በችግር ላይ እንደሚገኙ ነዋሪዎች ገልጸዋል። ግጭቱ ከተቀሰቀሰ ከአንድ ሳምንት በላይ መሆኑን የተናገሩት ነዋሪዎቹ ችግሩን ለይቶ መፍትሄ የሚሰጥ አካል በመጥፋቱ እስከ ትናንት ድረስ የተ ህይወት እየጠፋ መሆኑን ተናግረዋል። ጽዮን ግርማ። በምዕራብ ጉጂ ዞን የተለያዩ ወረዳዎች የኦሮሞና የጉጂ ተወላጆች በጋራ ተስማምተው ተጋብተውና ተዋልደው ለዘመናት አብረው እንደኖሩ ከሁለቱም ወገን ያነጋገር ናቸው ነዋሪዎች ይናገራሉ። በወረዳዎቹ በ1987 ና በ 1990 ዓ ም ግጭቶች ተከስተው እንደሚያውቁና በግጭቱም የሰው ህይወት ጠፍቶ ንብረት ወድሞ እንደነበር፣ ግጭቱም ከበረደ በኋላ ተመልሰው አብረው በሰላም ሲኖሩ እንደነበር የሁለቱም ወገኖች ይናገራሉ። የእነዚህ ግጭቶች መነሻ ከመሬት ጋር የተያያዘ እንደነበርና ሕዝበ ውሳኔ ተደርጎ የተወሰኑት ወረዳና ቀበሌዎች ወደ ጌዲዮ ዞን የተወሰኑት ደግሞ ወደ ጉጂ ዞን ተካለው በየዞናቸው ሲተዳደሩ ቆይተዋል ባይ ናቸው። ሐሙስ ሚያዝያ አራት ቀን 2010 ዓ ም በድጋሚ ያገረሸውና ለብዙ ሰዎች ሞት ንብረት መውደምና በሺዎች ለሚቆጠሩ ሰዎች መፈናቀል ምክንያት ነው ያሉትን ግጭት የሁለቱም ተወላጆች የተለያየ ምክንያት ይሰጣሉ። በአሁኑ ሰዓት ከቀያቸው መፈናቀላቸውን የገለጹት የጌዲዮ ተወላጅ ስለ ግጭቱ መነሻ ጠይቂያቸው ነበር። ከአሁን በፊት በመነሻነት ከአስራ ዘጠኝ መቶ ስድሳ ዘጠኝ በአስራ ዘጠኝ ሰባ ሰባትም ተነስቶ በአስራ ዘጠኝም እንደዛ አይነት ግጭት ተነስቶ ነበር። መነሻው ጊዜያው የማንነት ጥያቄ ላይ ያተኮረ ጉዳይ ነው። ምን አይነት የማንነት ጥያቄ? እንግዲህ እዛ ያለው ሁለት ብሔረሰብ ነበረ የምንኖረው። የጉጂና የገደ ብሔር ነው። ተዋልደን አብረን ብዙ ዓመታት የኖርን ህዝብ ነን። ታዲያ ማንነት ጥያቄው እንዴት ነው የተነሳው? እንግዲህ እዛ አካባቢ ያለው የምኖረው የሚበዛው የገዶ ተወላጆች ናቸው። የት አካባቢ አካባቢውን እስቲ ግልጽ ያርጉት። የት አካባቢ ነው የሚበዛ? ወረዳ ላይ እም አምስት ወረዳዎች ላይ ናቸው። መነሻው ነገሩ የተነሳው አብዛኛው ጦርነቱ በየዘመናቱ እየተነሳ ያለው በዛው በምዕራብ ጉጂ ዞን ነው። አሁን ይሄኛው ግጭት የተነሳው መቼ ነው? ከመያዝያ ሶስት ሁለት ሺ አስር ጀምሮ ነው። ምንድን ነው የቀሰቀሰው? በመያዝያ ሶስት እንግዲህ ማዛ ሶስት ላይ የገዶ ልብስ አልባሳት ላይ የተነሳ ነው። እዛ ላይ ገዶ መኖር አይችልም፣ ከሀገራችን ይውጡልን፣ መኖር አልችሉ አትችሉም። በምን ላይ ነው የተነሳው ይሄ ግጭት? ወዴት አመራ? እንግዲህ ግጭቱ ከዚህ ከትንሹ ከማዛ ሶስት ጀምሮ እንደውም ወደ ብዙ ሺህ ህይወት በት መፈናቀል እንደገና ደግሞ የብዙ ሱ መቶ ሰው ህይወት መጥፋት የኦሮሞ ተወላጅ የሆኑ የአካባቢው ነዋሪ በበኩላቸው የግጭቱ መነሻ በጌዲዮ በኩል እንደተጀመረ ይናገራሉ። ገዳዎች መጀመራ ጥያቄ ያቀረቡት የገዶ ልዩ ዞን ስጠን የሚለው ነው። ጥያቄያቸው ከዚህ በፊት አንድ ወር እስከ ሁለት ወር በፊትም ጥያቄውን አቅርቦ ነበሩ። ጉጂ ምንም ነገር ሳላድርጉ ነው ከጉጂ ዞን ነው ከጉጂ ዞን ከከርሳ ወረዳ እንዳለ በራሳቸው ፍላጎት የተፈናቀሉ እና እዛ ላይ ደግሞ እንትን ጥያቄውን አቅርቦት ነበረ። ደግሞ የኦሮሚያ ፕሬዚዳንት ቢሮም እንትን ጥያቄውን አቅርቦት ነበረ። ከዛ እሱ ብቻ ሳይሆን ወስድ ጉዞ ማለት ነው፣ ምዕራብ ጉዞ ነው ጥያቄውን ያቀረቡት እዛ ጥያቄው ሁላም፣ ደግሞ አይሆንም፣ ይሄ ማሁን ጥያቄ ነው፣ አይሆንም ተብሎ ነው ወደ ታች የወረዱት ጥያቄ ደግሞ ለእናንተ ይጋባል ተብሎ ነው ወደ ታት ያወረሩት እንጂ ስለ ልብስና ስለ ባህል ምናምን ምንም አገናኝም፣ ጥያቃቸው ትንሽ አይመሳሰልም። በጉጂ ዞን ስር የሚገኙ የጌዲዮ ተወላጆች ራሳችን በራሳችን የማስተዳደር ውሳኔ ይሰጠን በሚል ጥያቄ ማቅረባቸውና ያንንም ለማስፈጸም በሚሞክሩበት ጊዜ በጉጂ ማህበረሰብ በኩል ቁጣ ተቀስቅሶ ነው ወደ ውጊያ የተገባው ይላሉ። የጌዲዮ ተወላጅ በበኩላቸው ግጭቱ በተቀሰቀሰበት ጉጂ ዞን ቀርጫ ወረዳ የሚኖሩ የጌዲዮ ተወላጆች የጠየቁት ልጆቻቸው በአፍ መፍቻ ቋንቋቸው መማር እንዲችሉ በቀርጫ ወረዳ በሚገኙ ትምህርት ቤቶች ውስጥ በጌዲዮኛ ቋንቋ ለምርት እንዲሰጥ የሚጠይቅ ነበር ይላሉ። ይህ ጥያቄ በወረዳው አስተዳዳሪዎች በበቂ ሁኔታ ምላሽ ባለማግኘቱም ለበላይ አካል አቤቱታ እንዳቀረቡ ይገልጻሉ። እኔ ራሴ ከዛ ተነስቼ ኦሮሚያ ቢሮ ድረስ ችግሩን ለመግለጽ የካቲት ሁለት ላይ እንግዲህ በየጊዜው ይህንን ችግር የሚፈጥሩ አመራር፣ ፖሊስ፣ በአጠቃላይ አማር ካቢኔ ከታች እስከላይ ያለው ጫና ሲበዛብን ቀደም ብለን ኦሮሚያ ክልላዊ መንግስት መትና መልክ ይፈናል። ግጭቱ ከመነሳቱ በፊት ምን መልስ አገኛችሁ? ክልሉ ወደ ምዕራብ ጉጂ ዞን ሁኔታውን አጣርሳችሁ ይህንን ጉዳይ አጣርሳችሁ ወደ እኛ መልሱ። የምንደጋደረ ወደ ዞን ከዛ ምን አሏችሁ? ሁኔታው ጥሩ ነው ኮምታ ዋቅረን እናንተም ይህ በጥሩ አካሂዶ ሄዳችሁ ህግን በተከተለ መንገድ ስለሄዳችሁ ወደ ታች እኛም የዘኑ አመራር ኮሚቴ አዋቅረን ወደ ታች እንመወቅ እንወርዳለን እናንተም ያን አንዳችሁ አስር አስር ሰው ከሽማግሌ ከወጣት ከሴቶች አደራጅቱ ጠብ ቁዶ ተባል ነው መጀመሪያ ጊዜ እንግዲህ እንግዲህ በሚባልበት ጊዜ ዘኖ ክፍል ወደ ወረዳው ደዳበ ከላከ በኋላ በወረዳ ያለው እንግዲህ አመራር ይሄ ገደ ህዝብ የምል እንግዲህ ቅስቀሳ ነው። ተነሳ ጥያቄው ይህ ሆኖ ሳለ የጌዲዮ ተወላጆች ወደ ጌዲዮ ዞን እንዲጠቃለሉ የሚጠይቅ ጥያቄን ያቀረቡት የሚለው ያልተገባ ቅስቀሳ ወደ ጥላቻና ግጭት ወሰደው ይላሉ ያነጋገርኳቸው። ሌላ የጉጂ ተወላጅ በበኩላቸው ከሀያ ዓመት በፊት ለህዝበ ውሳኔ የተቋጨውን ጉዳይ እንደገና ተቀስቅሷል ባይ ናቸው። አሁን ጦርነቱ የመሬት ጉዳይ ነው። መሬቱ እነሱ ወደ ደቡብ መሬቱ ቆርጦ ወደዛ መውሰድ ይፈልጋሉ። ከኦሮሚያ ደግሞ እንዴትኛ መሬት ይወስዳል ብለ ነው። ይሄ ነው ጥላቻው። ያ ሰው ረሳል የቆየ ነገር የራሳል ስረሳ፣ ደግሞ ይህን ነገር ነገር አሁንም በዛን ሰዓት አምስት ሰው አምስት አመት ህፃን ስድስት አመት ህፃን ያ ያን ጊዜ ሀያ አመት በፊት የተነሳ ነገር አስታውስም። ያው እንደ አዲስ አድርገው ነው ተነሳ ነበር። በዛ በፊትም እንደዛ መሬትም እንደዛ ነው አሉ። በቃ እንደዛ ነገር ነው እኔ እንዳየው። አንድ ጌዲዮ ተወላጅ አናግሬ ነበርና፣ እሳቸው የሚሉት እኛ ችንዛ ስንኖር ከተማው ላይ መብታችን መጣሱን ነው የጠየቅነው እንጂ የመሬት ጥያቄ አላነሳንም። የመሬት ጥያቄ እንደተነሳን ተደርጎ ስለተወራ ተወራ ነው ያሉኝ አሉ አሁን ለምሳሌ ወረቀት የተጻፈ ወረቀቶች በዘንድሮ ማለት አራተኛ ዙር ውስጥ የተጠየቀ ወረቀት አለ ሰባተኛ ዙር እስካሁን ቅርብ ጊዜም የተጠየቀ አለ ልዩ ዞን እንጠይቃለን ብሎ ለምሳሌ ይሄንን ወረቀት አለ እነሱ የተጠየቀ ወረቀት ማለት ነው አሁን ይሄን ነገር ገበሬዎቹ አሁን ይሄን ምስክን አያውቅም ይሄን ነገር ዋና ዋና ከየጫፉ ከድል ከሌላ ቦታ አለ ሰዎች ነው ይሄን ነገር የሚንቀሳቀሰው ኦሮማ ሄቶ ይጠይቃል ፌዴራል ይጠይቃል እዚህ መጥተው ይጠይቃል ይሄን ደግሞ ውጪ ስሰማው እንደት እኛ ምርት ይጠይቃሉ እኛ ምርት ያለውን ያለውን ምርት ይችል ይህን መጥቶ እን ከኛ ያለው ይሄን መጀመሪያ ወስደው የነበረው ወስደዋል። አሁን የቀረ እንደት መጥቶ ይወስዳሉ እኛ ምርት ብለው ነው ትነሳ። ውስጥ ለውስጥ ሲብላላ የቆየው ጉዳይ ወደ ግጭት ሲያመራም በሁለቱም መካከል ጦርነት መሰል ውጊያ ለቀናት ከተካሄደ በኋላ በሁለቱም ወገን ብዙ ሰዎች መሞታቸውን ቁጥር ጠቅሰው ይናገራሉ። በሁለቱም ወገን ሰዎች ቀያቸውን ጥለው መፈናቀላቸውንም ይገልጻሉ። ከሁለቱም ክልል አስተዳደር የቁጥር መረጃን ለማግኘት ሙከራ ብናደርግም ስልካቸው ስለማይነሳ ልናገኛቸው አልቻልንም፣ እንጂ ነዋሪዎቹ የሚናገሩት በአካባቢው የብዙ ሰው ሕይወት መጥፋቱን ነው። የጌዲዮ ተወላጅ የጌዲዮንና የጉጂን ማህበረሰብ መለያየት አይቻልም አብረን የኖርነን የዞን አስተዳዳሪዎች ናቸው። ጥያቄያችንን በተሳሳተ መንገድ እየተረጎሙ ወደ ግጭት የሚዳርጉን ትክክለኛ ፍትህ ቢሰጡን ሁኔታው ይፈታ ነበር ይላሉ። በኦሮሚያ ውስጥ ሆኖ በክልሉ ሆነን ማንነታችን ታውቆ በቋንቋ ተዳድረን በቋንቋችን ልጆቻችን እንዲማሩልን ነው የምንፈልገው። ሰብአዊ መብታችን፣ ዲሞክራሲዊ መብታችን ተከብሮልን ልጆቻችን ባህላችን እንዲያውቁልን

ሁለቱ ማህበረሰቦች አብሮ በመኖር ችግር አልነበረባቸውም ይላሉ። እሱ በታሪክም በታሪክም የመጀመሪያ በታሪክም በኦሮሞ ታሪክም እነሱ እንደ ወንድም ነው እንጂ እንደ ሌላ እንደ ኢትዮጵያ ሆኖ እንደ ሌላ ብሔረሰብ ሳይሆን እንደ ኢትዮጵያ ሆኖ በጣም ከኢትዮጵያ በጣም ወደ ኦሮሞ ቀርቦ እነሱ ነው ሽማግሌዎች የምናገሩ መጀመሪያም እና ይጋባሉ። አንድ በቃ በጉጂ በኦሮሞ በኩል እነሱ ትናገራለሁ ፣ እነሱም በጉጂ በኦሮመኛ ይናገራሉ። አገባሉ። አያት ነው፣ ኦጎቴ ነው፣ አባት ነው። በቃ አንድ ላይ ብዙ ዓመት የቆየ ስለሆነ ብዙም በዛ በኩል ጥርጣሬ የለውም። በዛ በጣም ይወዳደላሉ ራሳቸውን በጣም ብዙ እንትን ርቀት የለውም። የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክረተሪያት ጽህፈት ቤት ይህንም በተመለከተ ድርጊቱን የፈጸሙት የህብረተሰቡን ሰላምና የሀገሪቱን ጸጥታ የማይፈልጉ ኃይሎች ናቸው የሚል መግለጫ አውጥቶ ነበር እነዚህ ኃይሎች ከሚያዚያ ሁለት እስከ ሚያዝያ ስምንት ሁለት ሺ አስር አመተ ምህረት ድረስ ባለው ጊዜ ውስጥ በጉጂ ዞን ቀርጫ ወረዳ በብሔረሰቦች መካከል ሆን ብለው ግጭት እንዲፈጠር በማድረግ በሰላማዊ ዜጎች ላይ የሞትና የመቁሰል አደጋ እንዲደርስ ከማድረጋቸውን በላይ ከፍተኛ ቁጥር ያለው የአካባቢው ነዋሪ እንዲፈናቀል አድርገዋል ሲል ይወቅሳል። በአሁኑ ጊዜ የተፈጠረውን ችግር ለመፍታት የጸጥታ ኃይሎች ከአካባቢው መስተዳደርና ህብረተሰብ ጋራ በመሆን ከፍተኛ ጥረት በማድረግ ላይ ናቸው ይላል መግለጫው። ከቀያቸው የተፈናቀሉ ዜጎችን ወደ ቀድሞ ቦታቸው እንዲመለሱ ለማድረግ ና የተረጋጋ ህይወታቸውን እንዲቀጥሉ ለማስቻል እንዲሁም የአስቸኳይ ጊዜ እርዳታ እንዲደርሳቸው በማድረግ በኩል የመንግስትና የቀጠናው ኮማንድ ፖስት ከአካባቢው መስተዳደርና ከሚመለከታቸው አካላት ጋራ በመስራት ላይ ይገኛሉም ብሏል። የጸጥታ ኃይሉ አጥፊዎቹንና ሁከት ፈጣሪዎቹን ተከትሎ በቁጥጥር ስር ለማዋል ከፍተኛ ክትትልና ቁጥጥር በማድረግ ላይ ይገኛልም ይላል መግለጫው አክሎ። ዛሬ ለጌዲዮ ተወላጅ ይህንን መግለጫ አንስቼ ጠይቂያቸው ነበር። እሳቸው እንደሚሉት አሁን በዚህ ግጭት የተፈናቀሉ ሰዎች በየቦታው በከፍተኛ ችግር ላይ ናቸው ነው ችግሩን ከስሩ ለመፍታት ፍላጎት ያለው አካል ባለመኖሩ ምክንያት ጉዳዩ ተፈቷልና ወደ ቀያቹ ተመለሱ ተብሎም ትላንት ድረስ ግድያ ነበር ይላሉ። የኦሮሞ ማህበረሰብ ተወላጅም ይህንን ሀሳብ ይጋራሉ። ግልጽ የሆነ ውይይት ስላልተደረገና ጉዳዩን የሚፈታ አካል ባለመኖሩ ዛሬ ድረስ ተፋጠናል በመካከላችን መከላከያ ገብቶ ይገኛል ብለዋል። ጉዳዩንም በሀገር ሽማግሌዎች ለመፍታት በሁለቱም ወገን ሰማንያ ሰማንያ ሽማግሌዎች ቢመረጥም ሁለቱ ሽማግሌዎች ተገናኝተው ለመነጋገር እንኳን አልቻሉም። ባይ ናቸው። ጉዳዩን ከሁለቱ ክልሎች ለማጣራት ተደጋጋሚ ጥረት አድርገን የነበረ ሲሆን ስልካቸው ስለማይሰራና ስለማይነሳ ልናገኛቸው አልቻልንም። እንዳገኘናቸው ይዘን ለመመለስ ጥረታችንን እንቀጥላለን። በሌላ በኩል በሁለቱም ወገን ያነጋገርናቸው ሰዎች በጋራ በስልክ መስመር ላይ ተገናኝተው ለመወያየት ፈቃደኛ በመሆናቸው ሁለቱን ወገኖች አወያየተን በሌላ ዝግጅት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።